የኢትዮጵያ ፌዴራል ፖሊስ የጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር እንዳዋላቸው ገልጾ ስማቸውንና ምስላቸውን ይፋ ካደረጋቸው ተጠርጣሪ ካላቸው የሚበዙቱ ሁከትና ብጥብጥ በመፍጠር ወንጀል የተወሰኑቱ ደግሞ በግብር ሽብር ተጠርጥረዋል ተብለው በፍርድ ቤት ጉዳያቸውን ሲከታተሉ የነበሩ ናቸው። በተመሳሳይ ወንጀል ድርጊት ከተጠረጠሩ ግለሰቦች መካከል የዋስ መብታቸው ከተፈቀደላቸው በኋላ በግብረ ሽብር አዲስ ክስ የተከፈተባቸው መኖራቸውን ከጠበቆቻቸው አንዱ የሕግ አማካሪና ጠበቃ ሰለሞን ገዛኸኝ ሲገልጹ የሌሎቹ ተጠርጣሪዎች ጉዳይ ወደዚሁ ክስ ሊቀየር እንደሚችልም ጠቁመዋል። ለሽብር ተልኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉ ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ የሚኖሩ ወይም የሚገኙ የብዙሀን መገናኛ ባለሙያዎችም የተጠቀሱ ሲሆን ወደ ሀገር ቤት ተላልፈው እንዲሰጡት ከአለም አቀፍ የህግ አካል ጋር እየሰራሁ ነው ሲል ግብረ ኃይሉ አስታውቋል። ኬኔዲ አባተ ዝርዝሩን ይዟል። የጸጥታና ደህንነት የጋራ ግብረ ኃይል ትናንት ሚያዝያ 22 ቀን 2015 ዓ.ም ለብዙሃን መገናኛ በላከው መግለጫ በቁጥጥር ስር አዋልኋቸው ያላቸው 47 ተጠርጣሪዎች በህቡ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ ናቸው ብሏል። በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ቦምቦችና ተቀጣጣይ ፈንጂዎች እንዲሁም የሳተላይት መገናኛ መሳሪያዎችና የተለያዩ መረጃዎችን የያዙ ላፕቶፖችም ከተጠርጣሪዎቹ ጋር በቁጥጥር ስር እንደዋሉ ጠቅሷል። ተማሪዎቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ በማድረግ ህገ መንግስታዊ ስርዓቱን በኃይል በመናድ የክልሉን መንግስታዊ መዋቅር በመቆጣጠር የፌዴራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ተደርሶባቸዋል ሲል መግለጫው አትቷል። ጽንፈኛ ኃይሎች ያላቸውን አካላት የፖለቲካ የወታደራዊ፣ የኢንቴሊጀንስ፣ የፋይናንስና የሚዲያ ክንፍ የሚመራው ዶክተር ወንዶሰን አሰፋ የተባለ ግለሰብ መሆኑን ግብረ ኃይሉ ገልጿል። ሰሞኑን ለተፈጸመው የብል ና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ የሽጥላና የስራ ባልደረቦቻቸው ሞት በህቡ እንደሚንቀሳቀስ የገለጸውን አካል ተጠያቂ አድርጓል። መግለጫው አያይዞም የጽንፈኛ ኃይሉ ታጣቂ መሪዎች ሲል የገለጻቸው በለጠ ሸጋውና ምህረት ወዳጆ ወይም በቅጽል ስሙ ምሬ ወዳጆንና ግብራበሮቻቸው ያላቸውን በግድያ ድርጊቱ ተጠያቂ አድርጓል። መግለጫው በመቀጠልም የነዚህ ጽንፈኛ ኃይሎች የሚዲያና ፕሮፓጋንዳ ክንፍ የሚመራው መስከረም አበራ በተባለች ግለሰብ ነው ብሏል። ግብረ ኃይሉ 47 ተጠርጣሪዎችን መያዙን ቢገልጽም በፎቶግራፍ አስደግፎ የዘረዘራቸው ግን 42 ናቸው። ከነዚህ መካከል አንዱ በዋስትና መለቀቁን የገለጹት ጠበቃና የህግ አማካሪ ሰለሞን ገዛሀኝ ሌሎቹ በስድስት ምድብ ተከፍለው ጉዳያቸውን በፍርድ ቤት እየተከታተሉ መሆናቸውን ተናግረዋል እስካሁን ባለው እሱ ምደብ ማለት ነው። ሁከትና እና ብጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ሲከታተሉ የነበሩት የዩቲዩብ መገናኛ ዘዴ ባለሙያዎች ዳዊት በጋሻውና ቴዎድሮስ አስፋው ዋስትና ከተፈቀደላቸው በኋላ በሽብር አዲስ የክስ መዝገብ እንደተከፈተባቸው የገለጹት ጠበቃው የሌሎቹም የክስ ሂደት ወደዚሁ ሊያመራ እንደሚችል ግምታቸውን አስቀምጠዋል። እንግዲህ አሁን ካለው ሁኔታ አሁን ለምሳሌ የነ ቴዎድሮስና የነ ዳዊት በጋሻው ክስ እነ ፕሮፌሰር ረደፍ የጸጥታና የደህንነት የጋራ ግብረ ኃይል በትናንቱ መግለጫው በሀገር ውስጥ በቁጥጥር ስር ከዋሉና በፍለጋ ላይ ከሚገኙ የሽብር ወንጀል ተጠርጣሪዎች በተጨማሪ ከተለያዩ የውጭ ሀገራት ደግሞ ከኢትዮ ሶስት ስልሳና መረጃ ቲቪ ሀብታሙ አያሌው፣ ምናላቸው ስማቸው ብሩኪባስና ኢየሩሳሌም ተክለ ጻዲቅ በተጨማሪም ዘመድኩን በቀለና ልደቱ አያሌው ከአንከር ሚዲያ ደግሞ መሳይ መኮንን እንዲሁም ሌሎች ግለሰቦች የህቡ አደረጃጀቱ አባላት መሆናቸው በምርመራ ተረጋግጧል ሲል ገልጿል። የሽብር ኃይሎች ሲል የገለጻቸውን እነዚህን ግለሰቦች ከሚኖሩባቸው ሀገራት በዓለም አቀፍ የፖሊስ ድርጅት ወይም ኢንተርፖል እንዲሁም እነርሱ ከሚኖሩባቸው ሀገራት መንግስታት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካይነት ወደ አገር ቤት ተላልፈው እንዲሰጡና በህግ እንዲጠየቁ እየሰራው ነው በማለትም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን፣ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩም ከዚሁ ርዕስ ጋር ያቆየናል። ለሽብር ተልኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉት ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ ያሉ የብዙሀን መገናኛ ሰዎችም የተጠቀሱ ሲሆን ኤደን ገረመ ታዋቂውን የፖለቲካ ሰው አቶ ልደቱ አያሌውንና የኢትዮ ሶስት ስልሳ የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌውን አነጋግራ ተከታዩን አቀናብራለች። ከዚሁ የጋራ ግብረ ኃይሉ መግለጫ ጋር በተያያዘ ከኢትዮጵያ ለህክምና እንደመጡና እዚህ ዩናይትድ ስቴትስ ውስጥ እንደሚገኙ የገለጹልን ታዋቂው ፖለቲከኛ አቶ ልደቱ አያሌው ለሽብር ተልእኮ በህቡዕ አደረጃጀት ውስጥ ተገኝተዋል በሚል በኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል እንደሚፈለጉ የወጣውን መግለጫ አስመልክቶ ከአሜሪካ ድምፅ ተጠይቀው እድሜ ልካቸውን ሲታገሉለት ከነበረው የሰላማዊ ትግል አቋማቸው ጋር በእጅጉ የተጻረረ ውንጀላ እንደሆነ ተናግረዋል። ሁለት አይነት ነገር ነው። በአንድ በኩል አልጠበኩም። ያልጠበኩት ለምንድን ነው? እኔ ጊዜ ልኬን የታገልኩ የምታወቅበት የሰላማዊት ነው። ምንም አይነት የሀይል አማራጭን አልደግፍም። እንኳንስ ሽብርተኝነትን ትጥቅ ትግልን አልደግፍም። እሱን ባለመደገፍ ብቻ ሳይሆን በመቃወም ነው የሚታወቀው። ከዛም አልፎ ኒ የሀይል አማራጭ አብዮትም ጭምር የምቃወም ሰው ነኝ እና የፖለቲካ ትግል በሰላማዊ መንገድ ብቻ መካሄድ አለበት፣ የሀይል አማራጭ በሩ መዘጋት አለበት ብዬ የማምን ሰው ነኝ። ይሄ የእኔ ብራንድ ነው ማለት ማለት እችላለሁ። እና ብዙ ዋጋ የከፈልኩበት የምታወቅበት እና የምታመንበት አስተሳሰብ ነው። ስለዚህ እኔን በሽብርተኝነት ይከሳሉ ብዬ አልጠበቅኩም ነበረ። ምክንያቱም እንኳንስ ሌላውን ህብረተሰብ፣ የራሳቸውን አባላት እና ደጋፊ እንደዚህ ብሎ ማሳመን አይቻልም። ስለዚህ ከራሳቸው ጥቅምና ፍላጎት አንፃር ቢያንስ እኔን እንዲህ አይነት ነገር ውስጥ ያካትታል የሚል እምነት አልነበረኝም በአንድ በኩል በሌላ በኩል ደግሞ ብዙም ያልተደነቁበት ወይም ያልጠበቁት አይደለም የምለው ደግሞ ይሄ መንግስት ኤኒቲንግ ሊያደርግ ይችላል የሚል እምነት አለ ምንም አያደርገውም ብዬ የማልገምተው ነገር የለ ምክንያቱም የሚሰራውን የሚያውቅ መንግስት አይደለም ስለዚህ ማንኛውንም ነገር ሊያደርግ ይችላል የሚል እምነት ስላለኝ በሌላ በኩል አልጠበቁትም ማለት አልችልም አልደነቀኝም ማድረጉ እንደዚህ ምክንያቱም የሚሰራውን የማያውቅ መንግስት መሆኑን ጠንቅቄ አውቃለሁ። ይህም ደግሞ በተደጋጋሚ ስናገር ነው የነበረው። በዚህ መልኩ ነው የማየው። በተመሳሳይ በዚህ ዝርዝር ውስጥ በሽብር ወንጀል እንደሚፈለጉ ስማቸው የሰፈረው ደግሞ የኢትዮ 360 ሚዲያ የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌው መንግስት የሀሳብ ነጻነትን ለመጋፋትና ከእሱ በተቃራኒ የሆኑ ሀሳቦችን የሚያንጸባርቁ መገናኛ ብዙኃን ላይ ጫና ለማድረግ የተጠቀመው መንገድ ነው ሲሉ ክሱን አጣጥለውታል። አይተነዋል ያወጡትን መግለጫ በጥቅሉ ሀሳብን በነጻነት የመግለጽ መብት ላይ የተከፈተ ጦርነት ነው። አንዱ የምንወስደው ከዚህ ኮንቴክስት አንጻር በሀገር ውስጥ በውጭም ሀሳብን በነጻነት በመግለጽ መንግስትን የሚተች የሚያጋልጥ ማንኛውንም አካል በዘመቻ የማሰር እርምጃ ውስጥ ገብተዋል። ይሄ የተቃጣው ሀሳብን በነጻነት ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላም በይፋ ተረኛ ነን፣ ተረኝነት ደግሞ ትክክል ነው ብለው የሚያምኑ ናቸው። ጠቅላይ ሚኒስትሩም በባሌ ንግግራቸው እንደሰማን እኛ እንበላለን የሚል ንግግር እና በማናቸው መልኩ እያሸንፍን እየቀጣን እንሄዳለን የሚል አቋም ነው ያንጸባረቁት። ይህን ተከትሎ የሚዲያ ሞኖፖሊ በኢትዮጵያውያንና በአማራዎች ተይዟል የሚል የሚያራምዱት አቋም አለ። በአንድ ብሔረሰብ አባላት ላይ ያነጣጠረ በብሔረሰባዊ ማንነት አማራ የሆኑ በየትኛውም በውጭም በውስጥም ሚዲያ ላይ የሚሰሩትን ለቅሞ ማሰር፣ ማሰደድ፣ የሚዲያዎቹን ንብረት በጠራራ ፀሐይ ማዘረፍ፣ አፍኖ መሰወር ወዘተረፈ። እነዚህ አደባባይ ሊያሉ ሀቅ አደባባይ ላይ ያለ ሀቅ ነው። ያንን መሰረት ያደረገ ነው። ሶስተኛው አማራ ሕዝብ ላይ በተሟላ ሁኔታ ትግራይ ላይ እንዳደረጉት ሁላ ኦፕሬሽን እንሰራለን፣ ለአራት ኪሎ የሚያስቸግረን አንድም አካል እንዳይኖር የሚል ዘመቻ መክፈትና እያንዳንዱ አርሶ አደር በሬው ሽጦ የገዛውን መሳሪያ መንጠቅ ይፈልጋሉ። ትጥቅ አስፈትተን ለእኛ የገበረ ማድረግ አለብን የሚል ትግራይን ወደ በሻሻ ቀይረናታል ባሉት መልኩ ባህር ዳርን የሚል ስቴትመንት ለመስጠት የተቻኮሉ በመሆናቸው ያንን ሊያጋልጥ ሊተች የሚችል ሚዲያን የማሳደድ ዘመቻ አካል አድርጌ ነው የምወስደው። በእኛ በኩል እንደዛ ነው የሚሰማው። የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ ግለሰቦቹ ሀሰተኛ ወሬዎችን በመንዛት እና በመፍጠር እንዲሁም ደግሞ ከፍተኛ የሽብር ፕሮፓጋንዳ በመንዛት ህዝቡን በብሔርና በሃይማኖት በመከፋፈል በማጋጨት የክልልና የፌዴራል መንግስትን በኃይል ለመጣል በህቡእ ተደራጅተው እየሰሩ ናቸው ሲል አስፍሯል። አቶ ልደቱ በዚህ መልኩ ለሽብር ተልዕኮ በህቡእ አደረጃጀት ውስጥ ተገኝተዋል የሚለውን ክስ ፍጹም እንደማይቀበሉት ገልጸዋል። ለአንድም ቀን ህዝብን ከህዝብ የሚያጋጭ የሀይል አማራጭን እንደ አማራጭ የሚያቀርብ አስተሳሰብ ኖሮኝ አያውቅም። ስለዚህ እንዲህ አይነት አደረጃጀት ውስጥ ልሳተፍ አልችልም። እኔንም ተሳታፊ እንደሆነ የሚጋብዘኝ አካል ይኖራል ብዬ አላውቅም። ምክንያቱም በህዝብ ደረጃ የሚታወቅ ነው አቋሚ እና አሁን አብዛኛዎቹም በዚህ ክስ ውስጥ ከኔ ጋር የተካተቱትን ሰዎች በስምም በአካልም አላውቃቸውም። በስልክ እንኳን አነጋግሬያቸውም አላውቅም። እንደው ሌላው ትተሽ አሁን እንቅስቃሴው መሪ ናቸው ተብሎ የተከሰሱትን ሁለት ሰዎች ብጠቅሽ ይሄ ዶክተር ወንድወሰን የሚባለውን ሰው ለመጀመሪያ ጊዜ ይሄ የሰላም ስምምነቱ ተፈርሞ የአማራ ኃይሎች መደራደር እንፈልጋለን ብለው አራት ሰዎች ተመርጠው ነበር። ከተመረጡት ሰዎች ውስጥ አንዱ እሱ ሆኖ መገናኛ ብዙኃን ላይ ሳየው ነው ስሙን እንኳን ለመጀመሪያ ጊዜ የሰማሁት። ከዚህ ሰውዬ ጋራ በአካል ተገናኝተን አናውቅም፣ በስልክም አውርተን አናውቅም፣ ትውውቅም የለንም። መስከረም አበራ በስልክ እንተዋወቃለን፣ ግን በፖለቲካ አመለካከታችን ስለማንግባባ በቅርብ ጊዜ ራሱ የዛሬ አራት ወር አምስት ወር ገደማ ይመስለኛል ክርክር ሁሉ አካሂደናል። በመገናኛ ብዙሃን ህዝቡ ያዳምጠው የነበረ ነው። እና እኔ በአገርም ደረጃ ይሁን በአማራ ደረጃ ምንም አይነት የሀይል አማራጭን በደግፍ ሰዋት እማወግዝ ሰው ነኝ ስለዚህ የእንዲህ አይነት ህቡዕ አደረጃጀት አካል ልሆን አልችልም። ይሄ በመፍራት ተጠያቂነትን በመፍራት ወይም ይደርስብኛል ብዬ የምፈራው አደጋ ስላለ አይደለም። እምነቴ ስላልሆነ ማላምንበት ለኢትዮጵያ አይጠቅምም ብዬ ስለማምን እና አሁንም ቢሆን ህዝቡ ሊረዳው የሚገባው ጉዳይ በምንም ተአምር እኔ የሀይል አማራጭ ደጋፊ አለ። ከአሁን በኋላ የኢትዮጵያ ትግል መካሄድ ያለበት ሰላማዊና ህጋዊ በሆነ መንገድ ነው ያን በማድረግ ደግሞ ህዝብ የሚፈልገውን ነገር ማሳካት ይችላል የሚል በጣም ጠንካራ እምነት ነው ያለው አቶ ሀብታሙ አያሌው። ግጭት በመቀስቀስ እና ሀሰተኛ ወሬዎችን በመንዛት የሚለው ክስ ከመንግስት ወገን በቆምንባቸው ጊዜያቶች በሙሉ በተቃራኒው የምንጠራበት ነው ያሉ ሲሆን፣ እስካሁን ድረስ ስህተቶች በመረጃ ከማጋለጥ ባለፈ በልዩነት የደገፍነው ብሔርም ሆነ ያደረግነው ቅስቀሳ የለም ሲሉ ተከራክረዋል። ሌሎቹም ባልደረቦች የምታያቸውም በጽናት ያንን ሲታገሉ የነበሩ ናቸው። የሚያደሉለት፣ የሚቆሙለት በተለየ ሁኔታ የሚወግኑለት ብሔረሰብ የለም እንደ ሚዲያ ማለት ነው። ነገር ግን ለተበደለው ለምሳሌ የጌዲዮን ህዝብ ጥያቄ በደንብ አመራ አድርገን ይዘን የመንግስትን በደል ሀይሊ በመተቸት ክሪቲሳይዝ በማድረግ በማጋለጥ እንታወቃለን። ግልጽ ነው። የጋሞ ህዝብን በጅምላ ጭፍጨፋ ሲፈጸምበት በአዲስ አበባ አጋልጠናል። የሁለት ዓመት ጦርነት ውስጥ ጦርነት በኢትዮጵያ ውስጥ አዋጭ አይደለም በሚል ጦርነት በታወጀ ዕለት በሰሜን በኩል ወደ ትግራይ ጦርነት ሲጀመር ሌሊቱን ጥቁር ለብሰን ጦርነትን በመቃወም ለሁለት ዓመታት ገዢው ፓርቲና የሚመራቸው ሚዲያዎች ጁንታ የሚል ስማችንን ጠቅሰው ጭምር የጁንታ ፈቀላጤ እና የሚከፈላቸው ነው በሚል ነበር የሚዘምቱብን የነበረው። አሁን ደግሞ የጁንታ ያሉትን ጨርሰው ወደ አማራ ሲዘምቱ ደግሞ ለአማራ ይወግናሉ የሚል ነው የሚያነሱት። ሚዲያው ከተመሰረተ አራት አመታት ነው የተቆጠሩት። በዚህ አምስት አመታት ውስጥ ደግሞ በተለየ ሁኔታ ተለይቶ የአማራ ህዝብ ተሳዳጅ ነው በብሔረሰብ ማንነቱ በፖለቲካዊ ልዩነቶች አለ። ሌሎች ቦታ ለምሳሌ ሰሜን ጦርነት ሲካሄድ የህወሓት ኃይል መከላከያ ላይ ተኩሶብናል በሚል ነው ምክንያት ያደረገው መንግስትና ያንን ተከትሎ ህግ የማስከበር ዘመቻ ነው ያለው። በአማራ ህዝብ ላይ ግን ለአምስት አመታት ያልተቋረጠ አንድ ሚሊዮን ተፈናቃይ ክልሉ ላይ አለ ከአንድ ሚሊዮን በላይ በአንድ አመት ውስጥ ነው ብቻ ከአንድ ሚሊዮን በላይ ይሄ እነሱ በይፋ ያመኑት። ስለዚህ ተፈናቃይ ክልሉን የተፈናቃዮች ካምፕ አድርገውታል። ዘጠኝ ጊዜ አጣይ ወድሟል። ለዚህ ይሰጥ የነበረው ምላሽ እኔ ሰፈር ሚሊሻ አይደለሁም የሚል ጠቅላይ ሚኒስትሩ ምላሽ ይሰጥ የነበረው። ስለዚህ የዜጎችን ደህንነት ማንነት ላይ ያነጣጠረን ጥቃት በማጋለጥ ረገድ፣ የስርዓቱን ሙሰኝነት በመረጃ በማጋለጥ ረገድ ያደረግነውን እንቅስቃሴ አንዱንም ይሄ ውሸት ነው ብለው በማስተባበያ የመጡበት አንድም ወቅት የለም። በአራት ዓመት ውስጥ አንዱን መረጃችን ውድቅ ተደርጎ ያውቅም። ከኪሳቸው ነጠለን የማውጣት ያክል መረጃዎች በደንብ በተደራጀ ሁኔታ እናጋልጣለን። ይሄ ስርዓቱን እንደሚያስቆጣው እንረዳለን። በሌላ በኩል አቶ ልደቱ አያሌው የዚህ ክስ መነሻ ወደ ሀገራቸው ተመልሰው ሰላማዊ ትግልን እንዳይቀላቀሉ እንቅፋት መፍጠር ነው ይላሉ። ሁለት ነገር ነው የምገምተው የምገምተው ስልሽ እኔ ይሄው ነው ምክንያቱ፣ ሌላ ምክንያት የለ ብዬ ነው እና ምንድን ነው አንደኛ፣ ያው በተደጋጋሚ ሀሳቤ ይገልጻሉ አሁን በስልጣን ላይ ያለው ስርዓት ለኢትዮጵያ እንደማይጠቅም መለወጥ እንዳለበት በሰላማዊ ና ነው ጠንካራ የሆኑ አቋሞችም እያራምድኩ አራምዳለሁ። በሰላማዊ ትግል የመታገሉ ጉዳይም ተጠናክሮ መቀጠል እንዳለበት ኢብን አዳዲስ ፓርቲዎች ማቋቋም እንዳለበት ሁሉ አምናለሁ። ይህን ሀሳቤን መንግስት አልፈለገውም። አልፈለገውም ብቻ ሳይሆን ፈርቶታል። ስለዚህ ይሄ መንግስት የሀይል አማራጭን ሳይሆን ሰላማዊ ትግል ስለሚፈራ ልደቱ ወደፊት አዲስ ፓርቲ አቋቁሞ ሰላማዊ ትግል ሊቀጥል ይችላል የሚል ፍርሃታት ነው ስለዚህ ሀሳቦቼን በነፃነት መስጠት እንዳልችል መገደብ ፈልገዋል። ምን ማለት ነው? በሽብርተኝነት የተፈረጀ ሰው ማንም የሚዲያ ሰው አይጋብዘው፣ ይፈራል። ስለዚህ ሀሳቤን የምገልጽበት እድል እንዳይኖረኝ ይፈልገዋል። ሌላው ውጭ ሀገር ነው ያለው። ለሕክምና መጥቼ እዚህ ነው ያለሁት፣ አሜሪካን ሀገር ነው ያለሁት። በቅርቡ ግን ወደ ሀገሬ ለመመለስ ዝግጅት እያደረጉ ነው የነበረው። ስለዚህ አገር ቤት ከተመለሰ ሰላማዊ ትግሉን እንደገና ያነሳሳል የሚል ስጋት መንግስት ውስጥ የተፈጠረ ይመስለኛል። እና ይህን ጉዳይ ፈርቼ ወደ ሀገር ቤት እንዳልሄድ ያደረጉት ነው የሚመስለኝ። እኔ ከዚህ ውጭ ሌላ ምክንያት ይኖራቸዋል ብዬ ላምን አልችል። ምክንያቱም እኔ በምንም መልኩ ከሰላማዊ ትግል ውጭ ሌላ እንቅስቃሴ ውስጥ እንኳንስ በተግባር በአፎ ለምታ እንኳ ተሳስቼ ልገባ አልችልም። ስለዚህ እኔ አሁን ክርሱን ፈርቼ ወደ ሀገሬ እንዳልመለስ ለማድረግ ያደረጉት ነው ይመስለኝ። እኔ ውጭ ሀገር የመኖር ፍላጎት የለኝም። በውጭ ሀገር ትግልም አላምንም። መታገል ያለብን ሀገር ቤት ነው ብዬ ነው የማምነው በሰላማዊ መንገድ። ስለዚህ አሁንም እኔ ራሴን አሳምኜ ውጭ ሀገር ልኖር አልችልም። ሀገሬ ነው መለስ እፈልጋለሁ። ስለዚህ ይሄ ክስ እንዳንመለስ ፈርቼ እንድቀር ነው ለማድረግ የተፈለገው። ከዛ ውጭ ሌላ ትርጉም ያለው አይመስለኝም። የፌዴራል የጸጥታና የጋራ ግብረ ኃይል በወንጀል እንደሚፈልጋቸው ከተጠቀሱ ግለሰቦች መካከል አቶ ምናላቸው ስማቸው፣ አቶ ብሩኪባስ ኢየሩሳሌም፣ ተክለ ጻዲቅ እንዲሁም ደግሞ አቶ ዘመድኩን በቀለና ሌሎችም ይገኙበታል። መግለጫው አያይዞም እነዚህ ግለሰቦች ከያሉበት ተይዘው ለፍርድ እንዲቀርቡ ከአለም አቀፍ የፖሊስ ድርጅት ኢንተርፖል እና ከሚኖሩባቸው ሀገራት መንግስት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካኝነት ወደ ሀገር ቤት ተላልፈው እንዲሰጡ እንዲሁም በህግ እንዲጠየቁ እየሰራ መሆኑንና ይህንንም አጠናክሮ እንደሚቀጥል አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ